በአማራ ክልል የሰሜን ወሎ ዞን ቡግና ወረዳ ጤና ጽህፈት ቤት ኃላፊ አቶ ገብረ መስቀል አለሙ በወረዳው የጤና ባለሙያዎች የተሰራን ጥናት ጠቅሰው ከሰባት ሺህ በላይ ከአምስት ዓመት በታች የሆኑ ህጻናት ከሶስት ሺህ በላይ ደግሞ ነፍሰ ጡርና የሚያጠቡ እናቶች በምግብ እጥረት መጎዳታቸውን ተናግረዋል። በወረዳው የሚገኙ ህጻናት በምግብ እጥረት መጎዳታቸውን በተመለከተ ባለፈው ሳምንት ሪፖርት ከተደረገ በኋላ ከሰኞ ታሳ ስድስት ጀምሮ አልሜ ምግቦችና መድኃኒቶች መሰራጨት ቢጀምሩም ከደረሰው ጉዳት አንጻር ግን በቂ አይደለም ብለዋል። አልሜ ምግቦች እየገቡ ነው። አሁን ከሰባትና ከስምንት በላይ መኪናዎች ነው እያስገቡ ያሉት። በእርግጥ ያው ተጨማሪ ያስፈልገና ያው ያሉትን ግባቶች በአግባቡ እየተጠቀምነው ነው ለማለት ያክል ነው እንጂ አሁንም መድኃኒት ያስፈልገና አልሜ ምግብ ያስፈልጋል። በአጠቃላይ ግን እንደ ወረዳ ለማህበረሰቡ የምግብ አቅርቦት ያስፈልጋል። አሁንም በክልሉ ረጋና ምግብ ዋስትና መከላከያ አስተባባሪያ ለማሴትም ጭምር እየተጫነ ያለበት ሁኔታ ነው ያለው። አሁን ባይደርስም መንገድ ላይ ጉዞ ላይ እንዳለ ነው መረጃዎች እየመጡ ያሉት። የቡግና ወረዳ ከተማ ቀበሌ ዜሮ አንድ ነዋሪ የሆኑት ወይዘሮ አለም ጸሐይ በላይ አራት ልጆቻቸውን ጠላ በመሸጥ ሲያሳድጉ መቆየታቸውን ይናገራሉ። ልጆቻቸው በረሃቡ ምክንያት ስራ ፍለጋ ከከተማው ሲወጡ ሁለት የልጅ ልጆቻቸውን ጥለውላቸው እንደሄዱም ይገልጻሉ። ካለፈው ስድስት ዓመት ጀምሮ ቀድሞውንም በአስቸኳይ ድጋፍ የምግብ እርዳታ ተጠቃሚ ነበርኩ የሚሉት ወይዘሮ ዓለም ፀሐይ ካለፈው ነሐሴ ወር ጀምሮ ግን እርዳታ በመቆሙ ከልጅ ልጆቼ ጋር ለከፋ ችግር ተጋልጫለሁ ብለዋል። የልጅ ልጆቼ አንዱ የሶስት አንዱ ደግሞ የሰባት ዓመት አዳጊ ሲሆን የሶስት ዓመቱ የተመጣጠነ የምግብ እጥረት እንዳለበት በሐኪም ተረጋግጧልም ብለዋል። አክለውም ካለፈው ነሐሴ ጀምሮ የምግብ እርዳታም ሆነ የአልሚ ምግብ ድጋፍ መቋረጡን አመልክተው ለአንድ ወር የሚሆን አልሚ ምግብ ግን በዚህ ሳምንት እንደተሰጣቸው ተናግረዋል። ለአንድ ወር የተሰጠኝ ለተጎዳው ሕፃን ቢሆንም የሰባት ዓመቱም የልጅ ልጄ እየተራበ ስለሆነ ለሱም እየሰጠሁት ነው ሲሉም ገልጸዋል። በመንግስት እየመጣ እንደሆነ የተነገረው ምግብ እንዳልደረሳቸው የተናገሩት ወይዘሮ ዓለም ፀሐይ እህሉ ቶሎ ካልደረሰ በህጻናትም ሆነ በአዋቂዎቹ ላይ የሚደርሰው ጉዳት ከባድ ይሆናል ብለዋል። ሀኪና መስከረምን ጎመን እየጨመቀቅ ነበር እንትን ስንል የነበረው ውሽሽ የሚባላለ ያን እየጫርነ ያንን ነበር ስንጠቀም የነበረው። አሁን ውሀ አፍልተን ጭረጨው አፍልተን ውሀ ነው ፎተፎተ ብለን የምንተኘው። አሁን ሸምቼ ነው ልጆችን የማሳድገው Yo el Y ፕላንትሌት አሁን መቷል። ይህን ሰሞን እየተሰጠነ ነው። ፕላንትሌት እየተረዳ ነው። ነብሰ ጡሩ ዶቄት ይረዳል። ለህፃኖች ለቀነጨሩቱ ህጻኖች ፕላንትሌት እየተሰጡ ነው። ፕላንትሌት አሁን ደርሶኛል። ሰሜን ወሎ ዞን ቡግና ወረዳ በኢትዮጵያ በአጣዳፊ የተመጣጠነ ምግብ እጥረት ወይም መቀንጨር የተጎዱ ህጻናትን ለመታደግ እንደ ጎርጎርሳውያኑ አቆጣጠር በሁለት ሺ አስራ አምስት ዓመተ ምህረት በኢትዮጵያ ጤና ሚኒስቴር በተጀመረው የሰቆጣ ቃል ኪዳን ወይም ሰቆጣ ዲክላሬሽን ፕሮግራም ስር የሚገኝ አካባቢ ነው። የሰሜን ወሎ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ አለሙ ይመር አካባቢው በተፈጥሮ ምክንያት በሚከሰት ድርቅ፣ ዝናብ አጠር በመሆኑ እና በመሬትና በተለያዩ ተፈጥሯዊ ምክንያቶች ህጻናት በየጊዜው የሚጎዱበት ቦታ በመሆኑ የአካባቢው ማህበረሰብ ሁሌም በእርዳታ ስር እንደቆየ ገልጸዋል። በዛ ላይ አካባቢው በፋኖ ታጣቂዎች ስር ሲወድቅና እርዳታ ሲቋረጥ ማህበረሰቡ የበለጠ ችግር ላይ መውደቁን ያስረዳሉ። ካለፈው ሳምንት ጀምሮ ግን ምግብ መግቢያ መንገድ ስላገኘ የእርዳታ እህል እየተጓጓዘ መሆኑን ተናግረዋል። እዛ የጸጥታው ሁኔታ ትንሽ አስቸጋሪ ስለነበረ ለሴፍትኔት ተጠቃሚውን የለት እርዳታውንም ኮታ ላይ ማስገባት አልተቻለም። የእነዚህ ችግሮች ተደማምሮ ያው ህብረተሰቡ ትንሽ ጉዳት ሁኔታዎች አሉ። አሁን ግን የሀገር ሽማግሌዎችን፣ የሃይማኖት አባቶችን፣ የግብርና ባለሙያዎችን፣ የጤና ባለሙያዎችን ላሊበላ ላይ ጠርቶ ከጸጥታ መዋቅሩና ከመንግስት አመራሮች ጋር ሆኖ አሁን የሚመጣውን ሪሶርስ እንደት አድርገን ለህብረተሰቡ አድሬስ ልናደርገው እንችላለን፣ በምን አይነት መልኩ እናደርሰዋለን የሚለውን ነገር በዝርዝር ውይይት ተደረገ። ህብረተሰቡ ይህ ሀላፊነቱን ይወስዳል። የአይና ቡግና ከተማ ነዋሪ ወይዘሮ እታለም ወዳጁ በድርቅ ምክንያት በአካባቢው በተከሰተው የምግብ እጥረት የታማሚው ቁጥር መጨመሩን ያስረዳሉ። ዘንድሮ አገራችን ድርቅ ነው፣ ምንም ነገር የለም። ውሃውም አስቀድሞ ሸሽቶና አንድ ጀሪካን አርባ አርባ ብር ነው። አሁን ምንገዛው አምሳ ብር የገዛ ላይ ያችን ይ ቆጠብነ ነው የምንጠቀመው። ራቡ ዳታውም ይሄ ሴስትን የተጠቃሚ መዚያ አለ ሴስትን ወይም ስንዴ የሚመጣላቸው ነበር፣ የለም። ጠቅላላውን አይነት በሙሉ ያውራብ ቤተ ክርስቲያን ላይ ሲታይ ህዝቡ የድሮ መልኩና የአሁኑ መልኩ ተያይዞ ነው። በራብ ነው ያለው፣ ተጎድቷል በሙሉ ጤና ጣቢያ ጠቅላላ የወባ ከማሚ ሆኗል። ትልቁም ትንሹም ህፃን አልቀረም። ድሮ መንግስት ካልደረሰልን እርዳታ ካልመጣ ቡግና የራብ አለንጋ ተዘርፎ ያው እንግዲህ ሳህዶ የሚለመንበት ሀገርም የሰላሙ ጉዳይም ስላለ ችግር ነው። መንግስት ድረስ እንድልና ነው የምንለው። አሁን በቡግና ወረዳ ዜሮ ሰባት ቀበሌ ቡርኮ ጤና ጣቢያ እንደሚሰሩ የነገሩን የጤና ባለሙያ አቶ ገበያው አበባው እየተወሰደ ያለው የህይወት አድን እርምጃ ጥሩ ቢሆንም ተጨማሪ ድጋፎች ያስፈልጋሉ ብለዋል። በተለይ ህጻናት አካባቢ ለውጥ አለ። አሁን የአንድ ሳምንት አካባቢ እኳን ቆይታኳን አሁን ለውጥ አለ። አመልጅም አንዳንድ ነገሮች በጣም ደግፎና እንደኔ ክላስተርኳን ያው በጣም ትንሽ ጋዴውን የሆነ ወደ ሁለት መቶ አርባ ሰባት አካባቢ ህጻናት ነበሩ። ያው ለነዚያ የሚሆን አሁን ለጊዜው እኳን አትሊስት አሁን ይሄ ቀጣይነት ለቀጣይነቱ ይሆናል ማለት አይቻልም። አሁን ላይ ለጊዜው ግን ያለው መፍትሄ ትልቅ አሁን የተወሰደው አክሽን ታሪስ የሚባል ኦልሞስት ቢያንስ እኳን እነሱ በደንብ ብርቱኳን፣ ገግመው ወደ ጤንነታቸው ጋር ይመደሱ ፈን አሁን ከሞት አትርፈናቸዋል። ዘንድሮ በወረዳው ከፍተኛ ረሃብ የተከሰተው በሶስት ምክንያት ነው የሚሉት የአይና ቡግና ከተማ ነዋሪዋ ወይዘሮ እታለም ወዳጆ። የመጀመሪያው ለ2016 እና ለ2017 ዓ.ም መኸር ምርት የሚሆን ማዳበሪያ በወረዳው ባለው የጸጥታ ችግር ምክንያት ባለመግባቱ ሲሆን ያለ ማዳበሪያ የተዘራው እህል ነሐሴ ወር ላይ በበረዶ በመመታቱ ተርፎ የተሰበሰበውን እህል ደግሞ ቅምት ላይ ወቅቱን ያልጠበቀ ዝናብ ስላበላሸው አርሶ አደሩ የሚበላው ማጣቱን ይገልጻሉ። ሁለተኛው ደግሞ በየወሩ የእርዳታ እህል የሚሰፈርላቸው ነዋሪዎች አሉ ያሉት ወይዘሮ እታለም በአካባቢ ባለው የጸጥታ ችግር ምክንያት የእርዳታ እህሉ በመቋረጡ፣ ሶስተኛው ደግሞ በምግብ ለስራ ፕሮግራም የሚሳተፉና በሰሩት ስራ ልክ የሚከፈላቸው ነዋሪዎችም ገንዘባቸው በመቋረጡ፣ እነዚህ ችግሮች ተደማምረው የወረዳውን ህዝብ ለረሃብ እንደዳረጉት ተናግረዋል። በግብርና ስራ የሚተዳደሩት የ61 አመቱ አዛውንትና የአምስት ልጆች እናት እንዲሁም የአራት ልጆች አያት ወይዘሮ ታለም ዘንድሮ ያመረቱት ምርት ዝቅተኛ በመሆኑ ማቀዝቀዣቸውን ሽጠው እህል ለመሸመት መገደዳቸውን ነግረውናል። አሁን ገበያውም ከመጠን በላይ ሆነ ኑሮውም ከመጠን በላይ ናረ። ከችግር ላይ ወድቀን ሆነ እኔ እንግዲህ ወደ ስልሳ አንድ አመት ሆኛ ነኝ ለቅቄ የምሄድበት አገር ግራው ገብቶኛል። በልጅነት ስ ለፍቼ ገድ ሲሰራ ሰርቼ ቆፍሬ አንካፋ ዝቄ ልጆች አሳድጌ ያለው አሁን ግን ምን ይሰራ ምንም ነገር የሚሰራ ነገር የለ። ሌላዋ የዚሁ ከተማ ነዋሪ የሆኑትና ከአስር አመታት በላይ የምግብ ለስራ ፕሮግራም ወይም ሴፍትኔት ተጠቃሚ እንደነበሩ የሚገልጹት ወይዘሮ እማኘ አበበ ላለፉት ስድስት ወራት በየወሩ የሚላክላቸው ሁለት ሺ አንድ መቶ ብር በመቋረጡ አራት ልጆቻቸውና ሶስት የልጅ ልጆቻቸውን የሚያበሉት በማጣታቸው ለከፋ ረሃብ መጋለጣቸውን ገልጸዋል። የሦስት ዓመት የልጅ ልጃቸው የተመጣጠነ የምግብ እጥረት እንዳለበት በሐኪም ተነግሮት አልሚ ምግብ ቢሰጠውም የስምንት ዓመት ታላቅ ወንድሙ እየተሻማው በመሆኑ የተሰጠው አልሚ ምግብ ወር ያደርሰውም ብለዋል። በቡግና ወረዳ በተከሰተው የምግብ እጥረት ህጻናት መጎዳታቸውን የሚያሳዩ ፎቶግራፎች ያነሱት ቤት ለቤት የሚዞሩ የጤና ባለሙያዎች ናቸው። ባለሙያዎቹ የችግሩን ግዝፈት የሚያሳዩ መረጃዎች አሰባስበው ለሀገር ሽማግሌዎችና ለሃይማኖት አባቶች መናገራቸውን የአሜሪካ ድምጽ ያነጋገራቸው ከሽማግሌዎቹ አንዱ መሆናቸውን የገለጹልን ቄስ ገብረ እግዚአብሔር ዝናቤ ይርዳው ተናግረዋል። ከየቀበሌዎቹ የተሰበሰቡት መረጃዎች ሲደርሱን ተሰብስበን ፋኖዎቹን አነጋገር ናቸው የሚሉት ቄስ ገብረ እግዚአብሔር ወረዳው ውስጥ በምግብና በመድኃኒት እጥረት እየተሰቃየ ስላለው ህዝብ አስረድተን እንዲሁም አሳምነን ምግብ እንዲገባ እናደርጋለን አልናቸው ብለዋል። ከዚያም ወደ ላሊበላ ከተማ ሄደው ጉዳዩን በማስረዳት ምግብ እንዲገባ ማድረጋቸውን ይናገራሉ። የያዝነው የህዝብ ጥያቄ፣ የረሀብ ጥያቄ ና የበሽታ ጥያቄ ነው። ስለዚህ የመናይታቸው ስገዱ ነው ያልናቸው በዚ አልክተዋይተን ተስማምተን ወደ አስራ ስምንት የምንሆን የሃይማኖት አባቶች ና ሀገር ሽማግሌዎች ተፈቀደልን ደን ወረዳ መራሮች ጋር ተገናኝተን ላሊበላ ላይ ውይይቱን በሚገባ ተወያይተናል። ለሁለት ቀን ያክል ነው የተወያየ ነው። ዙሮ ዙሮ ህዝቡ ያለበት ሁኔታ በጣም በሚያሳዝን ሁኔታ ና ብዙ ህጻናት ና ብዙ እናቶች ለረሀብ እንደተዳረጉ ያለውን ፕሮጀክተር አሳይተን እነሱ ጋር በመግባባት የተለያዩ መንግስታዊ ያልሆኑ ድርጅቶችም በእለቱ ላይ አብረው በስብሰባው ተሳታፊ እንዲሆኑ የወረዳ አመራሮች ጥረት አድርገዋል። በወረዳው አራት ጤና ጣቢያዎች አሉ። ሁላቸውም መድኃኒት አልነበራቸውም። የሁላቸውም መድኃኒት እንዲገባ እለቱ ይህን ፈቃድ ተሰጥቶን መድኃኒትም እንዲገባ ተደርጓል። ከዛ በተረፈ የህጻናትና የእናቶች የነብሰጡሮች የሚሆኑ አልሚ ምግቦች እነሱም ጭምር ነው እንግዲህ በሶስት አራት መኪና ተጭኖ እኛ ወደ ወረዳው ተመልሰን ስንገባ ይዛችሁ መግባት አለባችሁ ምን መልስ አመጣችሁ ብትባሉ ምን መልስ አመጣነ ልትሉ ነው በሚል በደንብ ጥሩ የሆነ እይታና መስተንግዶ አስተናግደው ለህዝቡ አሁን ደርሶ እየተሰራጨ ይገኛል። አልሚ ምግቡም መድኃኒቱም በደንብ ሕክምና እየሰጡ ነው ባለሙያዎች፣ ህዝቡም እየተገለገለ ነው። በተመጣጣኝ ምግብ እጥረት የተጎዱ ሰላሳ ዘጠኝ ህጻናት በአራት የጤና ጣቢያዎች ተኝተው እየታከሙ መሆኑን የገለጹት ኃላፊው እናቶቹ እናቶች ያነሱት ችግር እንደሚኖር ገልጸው እየተጓዘ ያለው እህል በቶሎ እንዲደርስ እንደሚጥሩም ገልጸዋል። በስራ በምግብ እና በአልሚ ምግቦች ተጠቃሚ የሚሆኑት የመጀመሪያዎቹ ከአምስት ዓመት በታች ያሉ ህጻናቶች ናቸው። ሁለተኛ ነፍሰጡር እና እናቶች ናቸው። የአልሚ ምግብ በዱቄት መልኩ ተጠቃሚ የሚሆኑት ከዚያ ውጭ ያሉት የእድሜ ክልሎች እንደተባለው በው የምግብ እጥረት ችግር ሻማቸው እና ሊጠቀሙባቸው ይችላሉ። ከእኛ አኳያ ግን በተለያየ ምክር አገልግሎት ይህ ለታለመላቸው በእድሜ ክልል ውስጥ ላሉት ብቻ እንዲጠቀሙ ነው የሚፈቀደው። ምናልባት ካለው የምግብ ጥረት አኳያ ግን ሌሎች እንደተባለው ሊጠቀሙባቸው ስለሚችል ሌሎች ተጨማሪ ምግቦችን ከተለያዩ እና ይህን ችግር ተመልክተው ሊደርሱልን የሚችሉ አካላቶች ሁሉ ወደ ወረዳችን ገብተው አስፈላጊውን የምግብ አቅርቦት እንዲያቀርቡልንና እነዚህን ህጻናቶች የሚወስዱትን ባህሊ ምግብ ሌሎች ህጻናቶች እንዳይጠቀሙባቸውና እንዳይሻሟቸው ለማድረግ ሌሎች ተጨማሪ የምግብ ፍላጎቶችን ወደ ወረዳው እንዲገቡልን ጥረት ነው እያደረግን ያለው። ሆኖም ግን አሁንም ቢሆን በሩ ክፍት ነው። ማንኛውም ፍክሩን በአሳሳቢነት በሚሰጠው መረጃ አግባብ ተረርቶ አስፈላጊውን ድጋፍ እንዳደርጉልን ጥሪ እናስተላልፋለን። በሌላ በኩል አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ባለፈው አርብ ታህሳስ አስራ አንድ ቀን ሁለት ሺ አስራ ሰባት ዓመተ ምህረት በፌስቡክ ገጹ ባወጣው መግለጫ በቡግና ወረዳ የምግብ እጥረት ቀውስ ስለመኖሩ የወጡ ሪፖርቶችን እየተከታተለ መሆኑን አመልክቷል። ሁኔታውን መከታተላችንንና መገምገማችንን እንቀጥላለን ያለው መግለጫው ቀውሱ መወገዱን ለማረጋገጥ እንደሚሰራም ጠቅሷል። ኤምባሲው በመግለጫው ቀውሱን በተመለከተ ዝርዝር መረጃዎችን አላካተተም። የኢትዮጵያን ሕዝብ ለመደገፍ አጋሮቹ በአሁኑ ሰዓት በችግሩ በተጠቁት አብዛኞቹ ስፍራዎች የምግብና አልሚ ንጥረ ምግቦች ስርጭትን ያጠናቀሩ መሆናቸውንም አክሏል። በአሜሪካ ድምጽ ዘጋቢዎች ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።